ቮይስ አፍ አሜሪካ። የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል በአስቸኳይ እንዲወጡ የዩናይትድ ስቴትስ መንግስት አሳሰበ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ዛሬ ለመገናኛ ብዙኃን በላኩት መግለጫ ትግራይ ክልል ውስጥ በሚገኝ የስደተኞች መጠለያ ጣቢያ ውስጥ ዘረፋ መደፈርና ሌሎች የሰብአዊ መብቶች ጥሰቶች እንደሚፈጸሙ ታማኝ ከሆኑ ሪፖርቶች ተሰምቷል ብለዋል። ቃል አቀባዩ አያይዘውም በኢትዮጵያ የሚገኙ ኤርትራውያን ስደተኞችን የኤርትራ ወታደሮች በኃይል ወደ ኤርትራ እየመለሷቸው ስለመሆኑ ማስረጃ አለ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተጽፎ የወጣው መግለጫ ከአፍሪካ በአንድ መቶ አርባ ሚሊዮን የህዝብ ብዛቷ ከፍተኛነት ሁለተኛ የሆነችው ኢትዮጵያን እያስተዳደረ በሚገኘው የኢትዮጵያ መንግስትና ሶስት ወራት ባስቆጠረው የትግራይ ክልል ጦርነት ተዋናይ በሆኑ አካላት ላይ አዲሱ የፕሬዚዳንት ባይደን አስተዳደር የሚያደርገውን ግፊት የሚያሳይ ነው ሲል አሶሼትድ ፕሬስ በዘገባው ላይ አስፍሯል። ከትግራይ ክልል የወጡ የአይን ማኞችን ጠቅሶ የዜና ተቋሙ ባጠናቀረው ዘገባ የኤርትራ ወታደሮች ዘረፋ እንደሚፈጽሙ፣ ቤት ለቤት እየተዟዟሩ ሰዎችን እንደሚገድሉ እና ልክ እንደ አካባቢው አስተዳዳሪ እየተንቀሳቀሱ እንደሚገኙ ተጠቅሷል። የኢትዮጵያ መንግስት ሀገር ከድተዋል ተብለው የሚታመኑትን የትግራይ አመራሮች ለመያዝ በሚያደርገው ውጊያ ውስጥ የኤርትራ ወታደሮች ተሳትፈዋል ያለው ዘገባው ነገር ግን የኢትዮ የኢትዮጵያ መንግስት የኤርትራ ወታደሮች መሳተፋቸውን ሙሉ ለሙሉ አስተባብሏል ብሏል። ተደረጉ በተባሉ የሰብአዊ መብት ጥሰቶች ዙሪያ ገለልተኛና ግልጽ የሆነ ምርመራ እንዲደረግ የሚጠይቀው የውጭ ጉዳይ መስሪያ ቤቱ መግለጫ የትና ምን ያህል የኤርትራ ወታደሮች በትግራይ እንደሚገኙ አልታወቀም ብሏል። ሆኖም ይህን ጥያቄ የዩናይትድ ስቴትስ መንግስት በቀጥታ ለኤርትራ መንግስት ባለስልጣናት አቅርቦት እንደሆነ የታወቀ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እስካሁን በጉዳዩ ላይ ሰጠው ምላሽ የለም። የአይን እማኞች ግን በሺዎች የሚቆጠሩ የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ የገለጹ ሲሆን የኤርትራ መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ የለም። ሆኖም የኤርትራ ማስታወቂያ ሚኒስቴር በትዊተር ገጹ ላይ እንዳሰፈረው በኤርትራ መንግስት ላይ የሚደረገው የስም ማጥፋት ዘመቻ እንደገና እየጨመረ ነው ብሎታል። የውጭ ጉዳይ መስሪያ ቤቱ ሌላው ከታማኝ ዘገባዎች እንደተረዳው ገልጾ አሳሳቢ እንደሆነ የጠቀሰው በትግራይ ክልል ውስጥ የምግብ እጥረት መከሰቱን ሲሆን በአስቸኳይ የሰብአዊ እርዳታ ወደ ትግራይ ክልል ካልተንቀሳቀሰ በመቶና በሺዎች የሚቆጠሩ ሰዎች ሊሞቱ ይችላሉ በሚለው ጉዳይ ስጋት አለን ብሏል። በሌላ በኩል በቅርቡ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ አራት ነጥብ አምስት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ያለውን ምግብ በሚገባ ለማከፋፈል ደግሞ አሽከርካሪዎች የጸጥታ ስጋት እንዳለባቸው ተናግረዋል። በመሆኑም ኮማንድ ኮስት በማቋቋም በእጀባ እርዳታውን ለማድረስ በዝግጅት ላይ እንዳሉ አስታውቀዋል።